በኢትዮጵያ ለመጀመሪያ ጊዜ ነው ተብሎ የተገመተው የጠቅላይ ሚኒስትር ከስልጣን መሰናበት የሽኝት ስርዓት በብሔራዊ ቤተ መንግሥት በከፍተኛ ድምቀት ተከናወነ። የክብር እንግዳቸው አድርገው የጋበዟቸው ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞቻቸውን አቶ ኃይለማርያም ደሳለኝን ነው። በርካታ እንግዶችና የውጭ ሀገር ዲፕሎማቶች በተገኙበት ጠቅላይ ሚኒስትሩ ያሰሙት ይህን ቀን ልዩ የሚያደርገው ኢትዮጵያ ውስጥ በቅንነት ሀገርንና ሕዝብን ያገለገሉ ሰዎች የሚከበሩበት በክብር የሚሸኙበት ኢትዮጵያን ማገልገል የሚያስከብር መሆኑን ትውልድ ለማስተማር ኢትዮጵያን ያገለገሉ ሰዎች የግድ መጥፋት እንደሌለባቸው የግድ መስረቅ እንደሌለባቸው ምስጋናና ክብር በማገልገል ብቻ የሚገኝና ከመጥፋት ከመስረቅ የሚገኘውን ትርፍ የተሻለ ክብር ሕዝብም መንግስትም የሚያከብር መሆኑን ለአገልጋዮች ትምህርት ለመስጠት ታስቦ የተዘጋጀ በተለይ እንደ ኃይለማርያም አይነት በፍቅር ራሱን ሰጥቶ ሀገሩን የሚያገለግል ሰው እንደዚህ አይነት ክብር የሚገባው መሆኑን ለማሳየት ነው። ይህንኑ አጋጣሚ መነሻ በማድረግ ዶክተር አብይ አህመድ ሀገሪቱ በለውጥ ሂደት ውስጥ እንደምትገኝ ተስፋ እንደሰነቁ አስምረውበታል። ኢትዮጵያ የምትፈልገው በየትኛውም ዘርፍ ነገ ከነገ ወዲያ እያገለገለ ተሳስረን ሁሌም እንደሚባለው ተደምረን የኢትዮጵያን ዲሞክራሲያዊነት የህገ መንግስታዊ ስርአታችን መሰረት መያዝ የምናረጋግጥበት ምናልባት ኢህአዴግ በምርጫ የተሸነፈ እንደሆነ ከተቃዋሚ ፓርቲዎች ብለው ሲጥሩ ከነበሩ አሁን ተፎካካሪ ከምንላቸው ጋር እንደዚህ አይነት በክብር ስልጣን የምናሸጋግርበት ለስልጣን ሽግግር አንድም ጥይት የማይተኮስበት ኢትዮጵያ እንድትሆን ሁላችንም በጋራ እንስራ። ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። እንኳን ደስ አለኝ። ተሰናባቹ የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በበኩላቸው በጥቅሉ ለታዳሚዎች የምስጋና ንግግራቸውን ከመድረክ አሰምተዋል። ክቡር ጠቅላይ ሚኒስትርና ባልደረቦቹ ይሄንን ሥነ ሥርዓት ማዘጋጀታቸው ያላሰብኩት ቢሆንም ከልቤ ደስ ያለኝ በመሆኑ ላመሰግናቸው እፈልጋለሁ። ስለዚህ ከእኔ ንግግር በላይ የሚያሳስበኝ ክቡር ጠቅላይ ሚኒስትር እንዲሳካላቸው ካስፈለገ የሁላችሁም የማይነጥፍ ድጋፍ ስለሚያስፈልጋቸው እኔ እንግዲህ ከተሞክሮዬ ተነስቼ እባካችሁ ከመተቸት በፊት ድጋፍ፣ ከመውቀስ በፊት ምክር የሚያስፈልጋቸው በመሆኑ፣ ስለዚህም ትዕግስት እንደሚያስፈልግ እስከ ዛሬም የታገሰው ሕዝባችን በሚቀጥሉት ጊዜያትም ለውጡ በሙሉ አቅሙ እንዲመጣ ለማድረግ በድጋፍና በትዕግስት እንዲቆይ ይህ ሀገሪቱ አሁን የምትገኝበት አዲስ የለውጥ ጎዳና የኢትዮጵያ ህዝብ በታጋሽነቱ እና እምነቱን በጽናት በማስመስከሩ ነው በማለት አቶ ኃይለማርያም ደሳለኝ ንግግራቸውን ቋጭተዋል። ይህንን የሽኝት ስርዓት በተመለከተ ካሰባሰብነው የህዝብ አስተያየት ከተቃዋሚው ጎራ የሰማያዊ ፓርቲ አመራር አቶ ዳንኤል ሽበሺ እና ከአዲስ አበባ ዩኒቨርሲቲ መምህር በጡረታ ላይ ያሉ ዶክተር ብርሃኑ ግዛው በቅደም ተከተል ባህሪያቸው በጣም የሚደነቅ ባህሪ እንዳለ ተናግረ ነበረ። አሁን ግን አገር ላይ ላበረከቱት አስተዋጽኦ ትክክል አይደለም። የግል ባህሪያቸው ላይ የተነገረው ነገር ነው ትክክል እንጂ በሀገር ላይ ያበረከተው ነገር ይህን ያህል ሽልማት የሚያስደርግ አይደለም። ታምራት ላይኔም ከርቸሌ የገባው ስለዚህ፣ የበፊቶቹ እንዳልካቸውም የተገደለ ነው። የራስ እምሩ ልጅም ተባረው ነው የወጡት። ስለዚህ በክብር ሆነ የመጀመሪያው ሀይለ ማርያም መሆኑ ነው ሰላማዊ በሆነ መልኩ ኦንሊ ፐርሰን ጌታቸው ተድላይ ለጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ።